ስለ ምርጫው ዝግጅት አስመልክተን በኢትዮጵያ ምርጫ ቦርድ የሕዝብ ግንኙነት ዳይሬክተር የሆኑትን አቶ ተስፋ ልማ አባይን አነጋግርናቸዋል። በእኛ በኩል ያው ሁለት ዘጠኝ ዓመተ ምህረት ጀምሮ ዝግጅት እያካሄድን ነው የነበር ነው። በመጀመሪያ ያው መረጃ የማሰባሰብ ስራ ነው የነበረው። በአገሪቷ ስንት ወረዳዎች ነው ያሉት? ስንት ቀበሌዎች ነው ያሉት? ምክንያቱም የአካባቢ ምርጫ ሲባል እንደ አግባብነቱ ማለት ነው የዞን፣ የወረዳ፣ የቀበሌ ምርጫ የሚካሄድበት በመሆኑ የማዘጋጃ ቤትም የክፍለ ከተማ ምክር ቤት አባላት ምርጫ የሚካሄድ ስለሆነ በእያንዳንዱ ስንት ቀበሌዎች ነው ያሉት ስንት ወረዳዎች ነው ያሉት የሚለውን ነገር መረጃ የማሰባሰብ ስራ ከሞላ ጎደል የተጠናቀቀበት ሁኔታ አለ። ከዚህ በተጨማሪም ለምርጫ የሚያስፈልጉ ሰነዶችና ቁሳቁሶች የተዘጋጁ ነው ያሉት። ሰነዶቹ ያው በተለያዩ የሀገራችን ቋንቋዎች የመተርጎም ስራም እየተገባደደ ያለበት ሁኔታ ነው ያለው። በአጠቃላይ ስናየው ለመራጮችና እጩዎች መዝገባ የሚያስፈልጉ ሰነዶችና ቁሳቁሶች እየተዘጋጁ ነው ያሉት። ጥሩ ዝግጅት ነው ያለው ማለት ይቻላል። የምርጫ ቀኑንና ተግባራትን በተመለከተ ቦርዱ ረቂቅ አዘጋጅቶ ከፖለቲካ ፓርቲዎች ጋር ከተወያየ በኋላ ይፋ እንደሚያደርገውም አቶ ተስፋለም አክለው ገልጿል። ፓርቲዎች ምን ዝግጅት እያደረጉ እንደሆነ ለማወቅ የተወሰኑትን አነጋግረናል። የመኢአድ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ አቶ አዳነ ጥላሁን በዚህ በአዲስ አበባ ላይ ፓርቲያችን ያው እንግዲህ ከሰማያዊ ፓርቲ ጋር ሆኖ ተሳታፊ ነው የሚሆነው። ዞሮ ዞሮ አሁን በዚህ በዚህ ሁኔታዎች እና ለሚለው ሂደት ገና ሁኔታዎችን እያጠናን ያለ ነው። ምናልባት በዚህ ምርጫ ላይ እኛ ብቻም ሳይሆን ሰማዊ ብቻ ሳይሆን ሌሎችም ወደ አንድ እንድመጡ የምንፈልጋቸው ፓርቲዎች አሉ። በነሱም ጋር ያሰርተን እንግዲህ በጋራ እና በተባበረ ክንድ ኢህአደግን ትንሽ ለማንበርከክ እንፈልጋለን አዲስ አበባ ላይ እና በዛ የራሳችን ዝግጅት አለ። አሁን ግን ይሄን ይሄ ነው ለማለት ትንሽ ጊዜው ስላልሆነ እም በይቅርታ ብታልፈ ደስ ይለኛል። የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ አበበ አካሉ በበኩላቸው እንግዲህ ዘንድሮ የዚ አዲስ አበባ ምርጫን ጥሩ ተፎካካሪ ሆኖ ተፎካካሪ ብቻ ሳይሆን አሸናፊ ሆኖ ለመውጣት ቅድ ተዘጋጅቶ ያው የኛ ፓርቲ ሰማያዊው እንትኑ የምርጫ ጉዳይ የሚመራው በምክትል ሊቀመንበሩ አማካኝነት ነው እና በዛ በኩል ተዘጋጅቶ ብሔራዊ ምክር ማድረግ የሚገባንን እቅድ ሁሉ አውጥተን አጸድቀናል። የምርጫ እቅድ ብለን ለብቻ ይዘ ነው እና በዚህ መልኩ ግን ብቻችንን በተናጠል ሳይሆን በጣም ከሚቀርቡ በተለይም ከመያድ ጋራ በቅርበት ለመስራት ነው ያሰብነው እና አሁንም በጋራ እየሰራን ስለሆነ ዋናውም ደግሞ የሚያገናኘን አሁን የዚ ሁለት ሺ አስር ምርጫ ነው እና ከመያድ ጋር በጋራ ሆነን ሁሉንም እንቅስቃሴ በጋራ ሆነን ነው እሱም በማቅረብ ላይ በምርጫ ቅስቀሳውም፣ በተለያዩ ነገሮች ላይ የምናደርገው እና በዚህ በኩል ያው ስራ እየሰራን ነው ያለ ነው። መድረክ ወደፊት መግለጫ እንሰጣለን በማለት አሁን ከመናገር ተቆጥቧል። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም